ከማህበረሰብ ለማህበረሰብ አምስት ቀናት ሲደረግ የነበረው 29ኛው የቪክቶሪያ ኢትዮጵያውያን እግር ኳስ ውድድር እሁድ ዕለት በሴቲት ሁመራ አሸናፊነት ፍጻሜውን አገኘ። ቅዳሜ እጅግ ደማቅ በነበረው የኢትዮጵያ ቀን ዝግጅት ላይ በተለያዩ የባህል አልባሳት የደመቁ ትውልደ ኢትዮጵያውያን አውስትራሊያውያን፣ ከተለያዩ የአውስትራሊያ ከተሞች ይህንን ውድድር ለመመልከት የታደሙ ታዳሚዎች፣ ከአሜሪካና ከአውሮፓ ለእረፍት ቤተሰብ ጋር የመጡ እንግዶች የታደሙበት ደማቅ ዝግጅት ሆኖ አልፏል። የአውስትራሊያ ለብዙዎች የእረፍት ጊዜ በሆነ ሳምንታት ሁልጊዜም አመቺ በሆነ ጊዜ የሚካሄደው ውድድሩ በብዙዎች ህይወት ውስጥ ትልቅ አሻራን ትቶ ያለፈ ክስተትን የፈጠረ ፌስቲቫል ተብሎ ይገለጻል። በአመታዊ ውድድሩ ላይ ለመታደም ከተለያዩ ከተሞች ተገኝተው ዛሬ የህይወት አጋር ባለቤቱን ያገኘ በዚህ ዝግጅት ላይ ተዋውቀው ትዳር የመሰረቱና ለፍቅር የተጫጩ ብዙዎች እንደሆኑ ያናገርናቸው ነግረውናል። እንኳን ሌላ ከተማ የሚኖር በአንድ ከተማ ውስጥ እየኖሩ የማይተዋወቁ ሰዎችን ይበልጥ በአንድ ቦታ የሚያሰባስብ ዝግጅት አመታዊ የስፖርት ውድድር እንደሆነ ብዙዎች ይናገራሉ። በአርቲስት እንዳልካቸውን ይሁን በማሲንቆ ዜማዎች ደማቅ የነበረው የኢትዮጵያ ቀን ዝግጅት በዲጄ ይሰማ የነበሩ ሙዚቃዎች ታዳሚው ተነስቶ ወዝወዝ እንዲል የመዝናኛ ዝግጅት እንደነበረ በታዳሚው ስሜት ይንጸባረቅ ነበር። ያለፈው ዓመት ባለድል ቡድን ሴቲቱ መራ ዳግመኛ ታሪክ ለመስራት ለዋንጫ ከገዝ ጋር ቀርቦ በነበረው የአሸናፊነት ትንቅንቅ በመደበኛው ጨዋታ ሁለት ለሁለት ተለያይተው በፍጹም ቅጣት ምት ሴቲቱ መራ አምስት ለአራት በመርታት ለሁለተኛ ጊዜ የዋንጫ ባለድል ሆኗል። በአምስት ቀናት በነበረው ውድድር የቀረቡት ስምንት ቡድኖች ሁሉም ዋንጫ ለማንሳት ካላቸው ጥልቅ ጉጉት ያሳዩት ድንቅ ለማሸነፍ የነበራቸው አንዳቸው ከአንዳቸው ጋር ትንቅንቅ ውድድሩን አጓጊ፣ ተወዳጅና ሳምንቱን ሙሉ ሰዎች እንዲከታተሉት አድርጎ ያለፈ ነበር። በአራተኛው ቀን የኢትዮጵያ ቀን ዝግጅት ላይ ታዳሚውን ሲያዝናና ያመሸው አርቲስት እንዳልካቸው የኔ ይሁን ቱፓክ አመት ጠብቀን በጤና መገናኘት ቀላል አይደለም ዝግጅቱ ደማቅ ነበረ ሲል ነግሮናል። አሲናበል አሲናገናኤያ አሲናበል አሴና ገና እያ አሴናገና እያ ሴና ገና በገና ጨዋታ ና የቆጡም ጌታ በአንድ አመት፣ ባንድ ወር እንዲሁም በመንፈቅ ባንድ ቀን እንኳን ተገናኝን አያሞት ሳውቀን ደሞ የከርሞ ሰው እኛን በለን እንዲህ እንዳለ ነው እንዳይለያየን አገሬ አገር የኢትዮጵያ ቀረሽ እንደዋዛ አገር ስንላመድ ወዳጅ ስናበዛ ወዳጅ ስናበዛ፣ እንኳን አደረሳችሁ የከርሞ ሰው ብሎን ተገናኝተናል። በተከበረው የኤስቢኤስ ሬዲዮ ጣቢያ ብልጭ ብለናል። ዛሬ የኢትዮጵያ ኮሚኒቲ በቪክቶሪያ ቀን የኳስ ፕሮግራም እየተከበረ ይገኛል። ሁሉም ሰው ደስተኛ ነው። ሁላችንም በፍቅር በአንድ ላይ ተያይዘን እያከበር ነው እንገኛለን። ኢትዮጵያዊነት መልካምነት ነው። ደስ የሚል ቫይቭ ነው ያለው። በጣም እናመሰግናለን። ሜልበርን ለእረፍት መጥቶ ያገኘ ነው ኑሮ በጀርመንና በፈረንሳይ ሆነው እስክንድር ከበደ በዘጠነኛው የስፖርት ፌስቲቫል ላይ መገኘቱ አስደሳች እንደነበረ ገልጾ፣ ውድድሩ ጠንካራና አቅም ያለው እንዲሆን በአሜሪካና በአውሮፓ እንዳሉት ውድድሮች መላው ዓለም በትኩረት እንዲከታተለው ከሌሎች የአውስትራሊያ ከተሞች ተሳታፊዎች በየዓመቱ ቢካተትበት የመግቢያ ክፍያዎች ቢኖሩት ኮሚኒቲው አቅም ያለው ይሆናል ሲል አስተያየቱን ሰጥቷል። በአውስትራሊያው የእግር ኳስ ጨዋታ ላይም በመደጋገም ነበርኩኝ። የዛሬው ጊዜ ግን የነበረው ጥቂት ሰዎችን ነው ያየሁት። በተለይ በጀርመን ሀገር በዚህ አመት ውስጥ የተተላለፈው ጨዋታ በጣም ቁጥሩ የበዛ ስለነበረ በጣምም ጥሩ ነበረ። ቢሆንም እዚህም ቁጥራቸው የበዙ ኢትዮጵያያኖች ይገኛሉ የሚል ግምት ነበረ። ቢሆንም ከሞላ ጎደል ጥሩ ነው። በተረፈ የሰው የህዝብ አቀራረብና እንግዳ ተቀባይነታቸው ፍጹም ተወዳዳሪ የሌለው መሆኑን ልናገር እፈልጋለሁ። ዝግጅታቸው ጥሩ ሆኖ ፌዴሬሽኑ በጣም ጠንካራ አይመስለኝም። ምክንያቱም የገቢ ምንጭ የለውም፣ እንግዶች የሚገቡት በነፃ ነው። እንደዛ መሆን የለበትም። ፌዴሬሽኑ እንዲጠናከርና የራሱ ኢንከም እንዲኖረው ኢንትሬት ማስከፈል አለባቸው እና በዛ ኢንትሬት ደግሞ ከተለያዩ አካባቢ ፐርዝ የሚሆን ከሲድኒ የሚመጡ የእግር ኳስ ተጫዋቾች የሚቀበሉበትና ዝግጅቱ እያደገ ሊመጣ የሚችለው በዚህ መንገድ እንጂ ሁል ጊዜ በዚህ አይነት መልኩ ከቀጠለ ፌዴሬሽኑ ሊጠናከር አይችልም። ስለዚህ ኢንትሬት ማስከፈል አለባቸው። ዝግጅቱን በደንብ ለማካሄድ ከተለያየው አካባቢ የሚመጡ ከፐርዝም ይሁን ከሲድኒ ከተለያየ አካባቢ መጥተው እንዲጫወቱ ማድረግ መቻል አለበት ፌዴሬሽኑ። አለበለዛ በሜልበርን ብቻ ተጫዋቾች ሊጠናከር አይችልም። ጌጤ ነጋሽ በዝግጅቱ ላይ አንደኛው ድምቀት የነበረው ኢትዮጵያ የምትታወቅበትን ቡና ማራኪ በሆነ አቀራረብ አፍልተው ለታዳሚው በማቅረብ ስራ ላይ ከጓደኛዋ ጋር ያገኘናት ለመጪው ትውልድ ኢትዮጵያዊነትን የምናስተዋውቅበት ስፖርታዊ ወንድማማችነት የሚታይበት ዝግጅት በመሆኑ በናፍቆት ሁልጊዜም ፕሮግራሙን ጠብቀዋለሁ ትላለች። ላም ጌጤ ነጋሽ እባላለሁ። የስራ ባልደረባዬ ምስራቅ ግዛቸው ትባላለች። ከእሷ ጋር የራሳችን የቡና ቢዝነስ አለን። ኑ ቡና ጠጡ የሚል ኢትዮጵያ ሙሉ የኢትዮጵያ ሴሬሞኒ እናዘጋጃለን ከላስቲር ጀምሮ ይህንን የጀመርነው ያው በየአመቱ ያለው ድባቡ ደስ ይላል። በጣም ለልጆችም ጥሩ ኢትዮጵያዊነትን የምናሳይበት ከስፖርታዊ ጨዋ ደንብ ጋራ የምናሳይበት ነገር ስለሆነ በጣም ደስ ይላል። ከባለፈው አመት ግን ደግሞ ለዛሬ የዘንድሮ ለኔ የተለየ የሚሆንብኝ ምንድነው፣ በዚህ አጋጣሚ እንደውም አዘጋጆችን ወይም ደግሞ ይሄንን ያደረጉትን ሰዎች ማመስገን እፈልጋለሁ። አርቲስት ታምራት ገብረ ማርያምን ያመሰገኑበት ወይም ደግሞ ስሙን ያነሱበትን መንገድ በጣም ነው የማደንቀው። በጣም ይበል የሚያስብል ነገር ነው። በየአመቱ ስመጣ የማየው ሜልበርን ውስጥ ያለው የኢትዮጵያ ኮሚኒቲ እና እዚህ የሚመጣው በጣም ቁጥሩ በጣም አናሳ ነው። በሚቀጥለው አመት ሁላችንም ስፖርታዊ በሆነ ጨዋ ደንብ ለልጆቻችንም ለራሳችንም እንደገና ደግሞ እኛን ለመሰሉ ጥቃቅን ቢዝነሶችም ለማበረታታት ሁላችንም አብረን ብንመጣ እስኩል ሆሊዴይም ከመሆኑ የተነሳ ጥሩ አጋጣሚ ነው አንደኛ ልጆች ከስክሪን ይርቃሉ ሁለተኛ ደግሞ ከኮሚኒቲያቸው ጋር ባህላቸውን ወጋቸውን ያዩበታልና በሚቀጥለው ከዚህ የበለጠ በስተን ደምቀን አብረን ብንታይ ደስ ይለኛል። አቶ ተስፋዬ ጅማ በየአመቱ ሁልጊዜም አዲስ ነገር በውድድሩ እመለከታለሁ፣ በአንድ ላይ መሰባሰቡ በራሱ ልዩ ስሜት ይሰጣል ሲሉ ይናገራሉ። ኢትዮጵያዊነት ያው እንደምታየው ነው። በየአመቱ የተለያዩ ነገሮች ነው የሚሆኑት፣ ግን ቢሆንም ተሰባስበናል፣ ደስ በሚል ሁኔታ እያሳለፍን ነው። አዎ በጣም ደስ ይላል። እንግዲህ እዚህ እንደምታየው አልባሳቶች አሉ፣ ምግብ አለ፣ የተለያዩ ነገሮች አሉ። የተለያየ ማህበረሰብ ከኢትዮጵያ የመጣ ሆኖ የተለያየ ሰው ነው መታየውና ሁሉም የመገናኛው የኢትዮጵያ የስፖርት ክለብ ሁሉን አንድ የሚያደርግ ነው። እንደምታየው ደስ በሚል ሁኔታ እያሳለፍና ያለነው። እኔ እንግዲህ የሚቀጥለውን ደግሞ ከዚህ በበለጠ እንደምናሳልፍ እርግጠኛ ነኝ። በሜልበርን ኢትዮጵያን ምርቶችን በዋነኛነት በመያዝ በሱቃቸው የሚታወቁት በኢትዮጵያ ስፖርት ዝግጅት ላይ በየዓመቱ ተካፋ የሆኑት የብራይት መርካቶ ባለቤት ወይዘሮ ኢየሩሳሌም የኢትዮጵያ ቀን በርካታ ሕዝብ መታደሙን ደማቅ እንደነበረ ገልጸው የዚህ አይነት ዝግጅቶች ንግዳችንን ለማስተዋወቅ ትልቅ ገዛ ያደርግልናል ብለውናል። የዘንድሮ ፕሮግራም በጣም ቆንጆ ነበረ። ያው ውድድሮችን አይተን ነበር። በጣም ደስ የሚሉ ጊዜ ነበሩን። ዛሬ የኢትዮጵያውያን ዴይ ደግሞ ያው በደማቅ ሁኔታ እየተከበረ ነው ያለው። ሰዎች በብዛት ዛሬ መጥተዋል። ያው ላስት ቱ ዴይ ሜይ ቢ ክሪስማስ እና ስለነበርና ወይ ደግሞ ቦክሲንግ ዴይ ስለነበር ነው መሰለኝ ትንሽ ቀዝቀዝ ብሎ ነበር። ዛሬ ግን ያው ሎድ ኦፍ ፒፕል እዚህ ነው ያለው፣ በደማቅ ሁኔታ እየተከበረ ነው። ብዙ ደግሞ ሰው እየገዛ ነው ያለው። በጣም ደስ ይላል። በአብዛኛው የሚመጣ ያለው የኢትዮጵያ ዜጋ ያላቸው ሰዎች ናቸው። ያ ማለት ደግሞ የእኛ ፕሮዳክት ተጠቃሚዎች ኢትዮጵያውያን ናቸው፣ ሞር ከቀጥታ ከኢትዮጵያ ስለምናስመጣ ማለት ነው። ያው በጣም ጥሩ ነው፣ ደስ ይላል። አንደኛ ፕሮዳክት ከሌሎች ስቴቶችም የመጡ ሰዎችም ስላሉ እቃዎችን እየያዙ ይሄዳሉ። ለንግዶቻችንም ጥሩ ነው ለማስተዋወቅ፣ ለእኛ ቢዝነስ ኮርዳችን እየሰጠን እንደገና ደግሞ ያው አዳዲስ ፕሮዳክት ያመጣናቸውንም እያስተዋወቅ ያለ ነው። ለንግዶቻችን በጣም ጥሩ ነው፣ በጣም የሚደግፍ ፕሮግራም ነው። አቶ አርጋው ይልማ አመት ጠብቀው ሰብሰብ እንድን ለሚያደርጉን ዝግጅቱን በማዘጋጀቱ በኩል የተዋጣላቸው የኢትዮጵያ ኮሚኒቲ አባላት ሊመሰገኑ ይገባል ይላል። በእውነቱ የኢትዮጵያ ቶርናመንት ሲካሄድ በየጊዜው መጣለሁኝ፣ በአመት በአመት እንመጣለን። ባለፈው አመትና በዚህ አመት ደግሞ ትንሽ ደመቅ ያለ የተለየ ነበረ። በእውነቱ የኮሚኒቲውን በጣም ነው የምናመሰግነው። ኢትዮጵያ ኮሚኒቲ ትልቅ ነገር እያደረገ ነው ማለትም ያው ብዙ ውጣ ውረድ አለው። ዝግጅቱን ለማዘጋጀት ትልቅ መስዋዕትነት እየከፈሉ ነው። እነሱን በጣም ነው የምናመሰግናቸው። በተጨማሪ ደግሞ ኤስ ቢ ኤስ ይሄን ፕሮግራም የሚዘጋጀውን ፕሮግራም እየተከታተለ በየጊዜው ስለሚያቀርብ ትልቅ የሆነ አጋርነቱን ነው የምናየው። ለኢትዮጵያውያኖች ብዙ የኢትዮጵያ ቁጥር ያለው ህዝብ ሜልበር ነው ያለው እና ከፍተኛ ድጋፍ ነው የሚያደርገው። ኤስ ቢ ኤስም ትልቅ ምስጋና እናቀርባለን ለኤስ ቢ ኤስ። ሌላው ደግሞ በአመት በአመት እንግዲህ ህዝባችን የሚገናኝበት ቦታ ነው። የተለያየ ነገር በእንደዚህ አይነት ነገር ነው የምንገናኘው እና ሌላ የበሃይማኖት ነክ በሆኑ ላይክ ጥምቀት ትልቁ በዓላችን፣ አሁን የምንገናኝበት አብዛኛው ህዝብ የሚገናኘው የቶርናመንት ላይ ነው። ስለዚህ ይሄ ትልቅ ነገር ነው ለኛ ለኢትዮጵያውያን። አዘጋጆቹንም ኤስቤስን በጣም ነው የምናመሰግነው። ለኤስቤስ ሬዲዮ ኤልያስ ጉዲሳ ቪክቶሪያ ከማህበረሰብ okay, ለማህበረሰብ።